ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታገቱት የደንቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ በሆስፒታል ናቸው፣ በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም እና ሌላ አላማ ካልሆነ በስተቀር መቶ ፐርሰንት እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው። የጠቅላይ ሚኒስትር ቢሮ፣ የፌዴራል ፖሊስና የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ ከተነገረ የተወሰደ ነው። የዕለቱ አቢይ ርዕስ ይመለከተዋል። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 20 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና በቅድሚያ ርዕሰ ዜና። የትግራይ ክልል ምክር ቤት ከፌዴራል መንግሥት ኃላፊነታቸው በቅርቡ ለተነሱ የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሹመት ሰጠ። የወለጋ መንግሥት በንጹሐን ላይ ተገቢ ያልሆነ እርምጃ እየወሰደ ነው የሚሉትን በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠራ። ኢየሩሳሌም ለሽያጭ አትቀርብም፣ መላ መብታችን ለሽያጭም ሆነ ለድርድር አይቀርብም ሲሉ የፍልስጥማውያን ፕሬዚደንት ማሕሙድ አባስ ለፕሬዚደንት ትራምፕ የሰላም እቅድ ምላሽ ሰጡ አሁን ዜናዎች በዝርዝር የትግራይ ክልል ምክር ቤት ከፌዴራል መንግስት ኃላፊነታቸው በቅርቡ ለተነሱ የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሹመት ሰጠ ምክር ቤቱ አምስተኛ ዘመን 18ኛ መደበኛ ጉባኤ በዛሬው ዕለት ሲያጠቃልል የሦስት ከፍተኛ አመራሮች ሹመት አጽድቋል በዚህ መሰረት ከንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸውን በቅርቡ የተነሱት ወይዘሮ ፈትለወርቅ ገብረ እግዚአብሔር በምክትል ርዕሰ መስተዳድር ማዕረግ የፍትህና መልካም አስተዳደር ክላስተር ኃላፊ ሆነው ተሾመዋል። በአዲስ አበባ ከተማ በምክትል ከንቲባ ማዕረግ የትራንስፖርት ቢሮ ኃላፊ የነበሩ ዶክተር ኢንጂነር ሰሎሞን ኪዳነ የትግራይ ከተሞች ክትትል ኃላፊነት ኃላፊ ሆነው ተሾመዋል። በኢህአደግ ጽህፈት ቤት የጥናትና ምርምር ዘርፍ ኃላፊ የነበሩት አቶ አስመላሽ ወልደ ስላሴ ደግሞ የትግራይ በይነ መንግስታት ግንኙነት ጽህፈት ቤት ኃላፊ ሆነው እንዲሰሩ መሾማቸው ተገልጿል። የወለጋ መንግስት በንጹሐን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሀረር ከተማ ሁሉን አቀፍ አድማ ተጠርቷል። በከተማው የንግድ ተቋማትና የመንግስት መስሪያ ቤቶች ዝግ ሲሆኑ የትራንስፖርት አገልግሎትም ተቋርጧል። አድማው ሶስት ቀናት እንደሚቆይ ተሳታፊዎች ለቪኦኤ አስታውቀዋል። ተመሳሳይ አድማዎች በአንዳንድ የምስራቅ ሀረርጌ ከተሞችም መጠራታቸው ተሰምቷል። አዲስ ቸኮል ዝርዝር አለው። የሀረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገብቶ ውሏል። ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማ ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማዋ ነዋሪዎች ለቪ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው እለት በከተማ የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተ ተቋማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው እየተዘጉ እንደነበር ምንጮች ለቪዮ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ሕዝብ ላይ እየተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል። ወለጋ ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም የሚቃወማለን የሚያደረገው ማለት ነው። መንግስት የወሰደ ያለውን ጥቃት ነው ኮማንድ ፖስቱ ነው ምኑ ነው የምትቃወሙት? መንግስቱን፣ ሕዝብ እየጨረሱ ስለሆነ ስለዚህ፣ አሁን ኮማንድ ፖስቱም ሊነሳ የሚባል ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን የፍትህና ጸጥታ ቢሮንና የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አመራሮችን ለማግኘት ያደረግነው ነው ሙከራ አልተሳካም። አብዛኞቹ አዳማ ስልጠና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ አረርጌ አንዳንድ ከተሞችም በተለይም በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጉሉን አሽከርካሪዎች ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች፣ በወለጋ መንግስት ተብሎ የተነበበው መንግስት በወለጋ በሚል እንድትረዱት እንጠይቃለን። ይቅርታ እንጠይቃለን። አዲስ ቸኮል እናመሰግናለን። ኮሮና ቫይረስ አፍሪቃም ሊገባ ይችላል የሚለውን የባለሙያዎች እምነትን መሰረት በማድረግ የአፍሪቃ ሀገሮች እየተዘጋጁ ያላቸው የኢኮኖሚ ግንኙነት እያደገ በቻይናና በአፍሪቃ ሀገሮች መካከል የሚደረገው የሰዎች ዝውውርም እየጨመረ በመሆኑ የአፍሪቃ ሀገሮች የሚ ለይተው ለማስቀመጥ መዘጋጀት አለባቸው ይላል። የጤና ጥበቃው ወደ ሀገራቸው የተመለሱ ሶስት ኢትዮጵያውያንና አንድ ቻይናዊ ተማሪን ኳራንቲን ውስጥ ማስገባቷ ወይም ከሌሎች ጋር እንዳይገናኙ መለየቷን ትላንት ገልጻለች። ተማሪዎቹ ትኩረት የተደረገባቸው ከርከርና ሳልን ያካተተ የህመም ስሜት ስለነበራቸው መሆኑ ተገልጸዋል። የኢትዮጵያ የጤና ጥበቃ ሚኒስቴር ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ኢትዮጵያ ለበሽታው መከላከል ዝግጁ መሆኗን ገልጸዋል። የኤርትራ የጤና ሚኒስቴር ጽህፈት ቤት በአየር የባህርና በምድር ወደ ኤርትራ ተጉዘው ለሚመጡ መደኞች የሚረዳ የኮሮና ቫይረስ መመርመሪያና ተጠርጣሪዎች ማቆያ ተቋማት ማዘጋጀቱን በኤርትራ ጤና ሚኒስቴር ጽህፈት ቤት የህዝባዊ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አምደ ብርሃን ተስፋ ጽዮን ለቪዮኤ ተናግረዋል። በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራና ክትትል መጀመሩንም ዶክተር አምደ ብርሃን አስረድተዋል። ብርሃነ በርሀ ዝርዝር አለው። ካለፈው ታኅሳስ ወር ጀምሮ በቻይና ውሃን ከተማ የታየውና ወደ ሌሎች ሀገራት እየተስፋፋ ያለውን የኮሮና ቫይረስ ለመከላከልና ለመቆጣጠር በአየር በባህርና በምድር የሚመጡ መንገደኞችን ለመመርመር የሚረዳ የጤና ተቋማት እንዳዘጋጀ በኤርትራ የጤና ሚኒስቴር የህዝባዊ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደብርሃን ተስፋጼን ለቪኦኤ ተናግረዋል። በኤርትራ ከሚገኘው የዓለም የጤና ድርጅት ጽህፈት ቤት ጋር በመገናኘት አስፈላጊውን መረጃዎች ሲያሰባስቡና ሲለዋወጡ እንደነበር የተናገሩት ዶክተር አንደብርሃን እንደዚህ አይነት ሁኔታን ለመከላከል በሀገር ደረጃ የቆመው ኮሚቴ በተለያዩ የኤርትራ ቦታዎች ካሉት ኮሚቴዎች ጋር በመዋሀድ እየሰራ እንደሆነም ተናግረዋል። ዶክተር አንደ ብርሃን አያይዘውም የቅድመ መከላከያ ኮሚቴው በሰጠው መረጃ መሰረት በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራ መጀመሩን ተናግረዋል። የህዝቡንና የጤና ባለሙያዎችን ንቃት ለማሳደግ ከዓለም የጤና ድርጅት ጽህፈት ቤት የተላኩ ጽሁፎች ተተርጉመው እንደተሰራጩ፣ ፖስተሮችና በራሪ ጽሁፎችም እንደተዘጋጁ ያስረዱት ዶክተር አንደ ብርሃን በአስመራ አየር ማረፊያ ለመንገደኞች የተዘጋጀ በራሪ ወረቀት እንዲሁም የሙቀት መለኪያና በበሽታው የተጠረጠሩ ሰዎች ማቆያ ተዘጋጅቶ ስራ ላይ መዋሉን አስረድተዋል። ከኤርትራ ወደ ቻይና፣ ከቻይና ወደ ኤርትራ የመጓዝ እቅድ ያላቸው ኤርትራውያን ለጊዜው ጉዟቸውን እንዲያራዘሙት የመከሩት ዶክተር አንደ ብርሃን በቻይና ይሁን በሌላ ሀገራት የሚገኙ ኤርትራውያን በየሀገራቱ ካሉት የኤርትራ ኤምባሲ ጽህፈት ቤት አስፈላጊውን መረጃ ማግኘት እንደሚችሉ በመጠቆም በበሽታው ከመለከፍ ራሳቸውን እንዲጠብቁ ምክራቸውን ለግሰዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። በአፍሪቃ ሳሕል ቀጠና አካባቢ እየተባባሰ በመሄድ ላይ ያለው ግጭት ዋናዎቹ ሰለባዎች ወደ አምስት ሚሊዮን የሚጠጉ ልጆች መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ገልጿል። የልጆች የሰብአዊ መብት በአስከፊ ሁኔታ እንደሚጣስ ዩኒሴፍ ሲያስረዳ፣ ይጠለፋሉ፣ ለውትድርና ይመለመላሉ ጾታዊ ጥቃትና ሌሎች አይነት በደሎች ይፈጸምባቸዋል ይላል። ቡርኪና ፋሶ፣ ማሊና ኒጀር ውስጥ የሚፈራረቀው ድርቅና የጎርፍ መጥለቅለቅም በርካታ ችግሮች በልጆች በልጆችና በቤተሰቦቻቸው ላይ ስቃይ እያደረሱ መሆናቸውን የህፃናት መርጃው ድርጅት ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ አዲስ ምዕራፍ ይከፍታል ያሉትን የሰላም ዕቅድ ትላንት ይፋ አድርገዋል። ፕሬዚዳንቱ ይህን ሲሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁ ከጎናቸው ቆመው ነበር። የኔራይ ፍልስጥማውያንና እስራኤል አሸናፊ የሚሆንበት ዕድል መክፈት ነው። የፍልስጥማውያን ሀገርን ምስረታ ከእስራኤል ጸጥታ ጋር የሚያያይዝ የሁለት ሀገሮች መፍትሄን እውን የሚያደርግ ነው ብለዋል። ፕሬዚዳንቱ ስለ ዕቅዱ በተደረገው ንግግር ያልተሳተፉት ፍልስጥማውያን ግን ባለ ሰማንያ ገጽ የሰላም እቅዱን ገልብጦ እንኳን ሳያዩ አንቀበልም ብለዋል። ኢየሩሳሌም ለሽያጭ አትቀርብም፣ መላ መብታችን ለሽያጭም ሆነ ለድርድር አይቀርብም፣ የእርስ ስምምነት ሴራው አያልፍም ሲሉ የፍልስጥማውያን ፕሬዚደንት ማሕሙድ አባስ ራማላ ሆነው በትምህርት ላይ ያተኮረ በትራምፕ ላይ ያተኮረ ምላሽ በቴሌቪዥን ሰጥተዋል። ትራምፕ በበኩላቸው ይህ ጊዜያዊ ስቅታ ነው በማለት ለፕሬዝደንት አባስ ደብዳቤ መላካቸውን ገልጸዋል። የሰላሙን መንገድ ከመረጡ አሜሪካና ብዙ ሌሎች ሀገሮች ይረዷቸዋል የሚል ደብዳቤ እንደላኩላቸው ትራምፕ ተናግረዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። የስርጭት መሐንዲሳችን ዳን ክራፍተን፣ አቀናባሪያችን ብርሃን ኃይሉ ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። የአቶ ጀዋር መሐመድን ኢትዮጵያዊ ዜግነት ሁኔታ እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ተጻፈ። ዜግነታቸውን መልሰው ማግኘት የቻሉበትን መሆኑን የሚያሳይ ማስረጃ እሱን እንዲያቀርቡ ያን ያንን ካላደረጉ ደግሞ በህጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ይሄ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልባርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል። አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ምክትል ሊቀመንበር የሰጡትን መልስ ነው የሰማችሁት። አድማጮች ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ የዕለቱ አቢይ ርዕስ ደርሶናል። እየተሰናዳ ነው፣ ቀጥለን እናቀርባለን። ከዚያ በፊት ግን ወደ ቴፕ የሚወስደንን ላስቀድም ለደህንነታችን አደጋ ደቅኗል። በስጋት በጸጥታ ስጋት ውስጥ እንድንኖር የተገደድ ነው የክልሉና የዞን መንግስት ወንጀለኞችን ለህግ ስለማያቀርቡ ነው ሲሉ የደቡብ ክልል የቴፒ ከተማ ነዋሪዎች ከሰሱ። የክልሉ የሰላምና የጸጥታ ቢሮ በበኩሉ የተባለው ችግር ተጨባጭ መሆኑን ገልጦ ቢሮ በአካባቢው የፖለቲካ ፍላጎት ያላቸው ያላቸው የጸረ ሰላም ኃይሎችና በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የሚያደርሰው ጥቃት ነው ሲል የክልሉ መንግስት እርምጃ ለመውሰድም አቅጣጫ አስቀምጧል ይላል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። በደቡብ ክልል ሸካ ዞን የቴፒ ከተማ ነዋሪዎች እንደተናገሩት የከተማው ሰላም ዛሬም አልተመለሰም። ስማቸው እንዲገለጥ ያልፈለጉ የከተማ ነዋሪዎች የከተማው መደበኛ እንቅስቃሴ አሁንም እንደተገደበና በደህንነትና በጸጥታ ስጋት ውስጥ እንደሚኖሩ ለቪዮ ገልጠዋል። በሶስት መቶ ና አራት መቶ ሺህ የሚቆጠር ህዝብ ጋር ከቤት እንዳይወጣ መኪና እንዳይንቀሳቀስ ትራንስፖርትን ማንኛውም ነገር ቢሮ እንዳይከፈት ህዝቡ በጣም ከፍተኛ ችግር ውስጥ ያለው ወንጀሉም ያልቆመው እኛም በስጋት የምንኖረው የክልሉና የዞኑ መንግስት ወንጀለኞችን ተከታትሎ ለህግ ስለማያቀርብ ነው ሲሉ ይከሳሉ። በከተማው ሲቪሎች በአሰቃቂ ሁኔታ እንደሚገደሉ ና ንብረቶቻቸውም እንደሚዘረፍባቸው ተናግሯል። መንግስት ትድራጅቶች ጫካ የገባ ኃይል አለ የሚለው ሐሰት ነው የህዝቡን ጥያቄ ለማፈድ የሚደረግ ድርጊት ነው ሲሉ የአካባቢው ተወላጅ አቶ ፍሬወት ወርቁ ለቪኦኤ ተናግሯል። የሚደብቀው እንጂ ጫካ አይደለም። ጫካ ነው የገቡት የሚያውቁት የሚገሉት ግን የሚሉት እነሱ እየገደሉ ወጣቱ ነው እያሉ ያሉት። እኛ ከቀድሞ ወጥተን አናውቅም። የተደራጀ ቡድን የለም። ከወራት በፊት የአካባቢን ጸጥታ ዘርፍ እንዲመራ ኃላፊነት የወሰደው ጊዜያዊ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ወቅሰዋል። ኮማንድ ፖስት ምንም ያደረገው ነገር የለም። ያወያያል እንዲህ ሲሉ ወጣቶች መድረኩ ረግቶ መሄድ ነው የተያዘ ያለው ሌላ የከተማዋ ነዋሪ የሆኑት አቶ ሚትኩ በበኩላቸው የጸጥታው ሀይል የክልሉና የዞን መንግስት ተቀናጅተው አለመስራታቸው ችግሩ ባለበት እንዲቀጥል አድርጓል ብሏል። ያው አንዳንድ ልጆች አሉ ሸፍቶ ነው ጫካ ገብቶ ነው ይላሉ። መንግስትን ጠልቶ አይደለም እነሱ ጫካ የገቡት። እነዚህ የአንድ ብሔር የበላይነት ሲገዙ ሲቀጠቀጡ፣ በባርነትም ገዛሃለን ስለሚሉ አልገዛ ሞታለሁ ካሁን በኋላ ወይ መንግስት ይድረስልኝ ብሎ ነው። እነሱ በህዝብ መካከል ነው ተሸሽጓለሁ እንጂ ጫካ አይደለም። ጫካ የገባ አንድም ሰው የለም መንግስትን ጠልቶ። ቴፕ ከተማ ላይ ግድያ የፈጽም ያለው ማን ነው? ግድያ እየፈጸሙ ያሉ እራሳቸው እነዚህ ከአንድ ብሄር የተለየ የወጡ ሰዎች ናቸው። እነሱ ናቸው ይህን የሚፈጽሙት። አሁን መቼ ዕለታት ሁለት ወንድማማቾች ተገለዋል። ህዝብ ብሄርን ለማጋጨት በመካከል ላይ የሚደረገው ድርጊት ነው። በአቶ ሚትኩና በፍሬው ሀሳብ የታሳቢ የማይስማሙት ሌላ አስተያየት ሰጪ ደግሞ በቁጥር የሚታወቁ ሽፍቶች ናቸው፣ ጫካ መሽገው ከተማዋን እየረበሹት ያሉት እንዲያውም፣ አድኖ ለመያዝም እን ያክል ከባድ አይደሉም ብሏል። ሊቆጠር እኮ አስራ ሁለቱ አይበልጡም ሽፍቶቹ። የክልሉ ሰላምነት ታቢሮ ምክትል ኃላፊ አቶ አንድነት አሸናፊ በበኩላቸው ከመዋቅር ጥያቄ ከልማትና ከመልካም አስተዳደር ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩ ተጨባጭ መሆኑን ገልጠው ባለፈው አንድ አመት ውስጥ መንግስት ጊዜያዊ ወታደራዊ እዝ መድቦ ያለውን ጭምር በሰራው ስራ ለውጥ ታይቶ ነበር ብሏል። ይሁን እንጂ በተሳሳተ መንገድ መብቱን ለማስከበር ያሰበ በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የፖለቲካ ፍላጎት ያላቸውን የጸረ ሰላም ኃይሎችን በጀርባቸው አሰልፎም የአካባቢውና የቴፒን ከተማ ሰላም እያናጋ ነው ብሏል። ከዚህ ጀርባ ያለ የፖለቲካ ኢንትረስት በህገ መንግስቱ የተቀመጡ የነባር ብሔረሰቦች ራስን በራሴ ማስተዳደር መብትን ልትጋፋ የሚፈልግ ግን በጉልበት ያንን ፍላጎት ለመጫንና ለማረጋገጥ የሚፈልግም ኃይል ስላለ ይህ ኃይል ከኮንትራባንዲስቱና ከህገወጥ የጦር መሳሪያ ዘባባሪዎችም ጋር ስለሚቀና ብቻም ሳይሆን አካባቢ ላይ የሚንቀሳቀሱ አንዳንድ ባለሀብቶችም በዚህ መንገድ ተወሽቆ በሀብትም ስለሚጠገብ እስካሁን ድረስ ያለው ነገር አንጻራዊ ሰላም ይዞ መቀጠል አልቻለም። ከዚህ ጀርባ ያሉ ኃይሎችንም ማጥራት የሚጠይቅ የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻለም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ኃላፊነቱን ሲወጣ ነው ያሉት ኃላፊው የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቋል። በሁለት መንገድ ማየት ጠቃሚ ነው። ህዝቡም በተሟላ መንገድ ተባባሪ መሆን አለ። የጸጥታ መዋቅሩ የራሱን ጉድለት እያየ እያረመ ማስተካከል የሚገባቸው ከህዝቡ አቅም በላይ የሆኑ ጉዳዮች እና ሌሎች እንዳያዙ የሚያደርጉ ቅድም የገለጽኩላቸው ኔትወርኮችን በጣጥሰው የመሄድ አቅምን መልሶ መገንባት አለበት። ይሄ ሁለተኛው ነው። ሶስተኛው የወንጀለኛ ካታጎሪ ነው። አንዳንድ ቦታ ላይ አሁን ባለን ተጨባጭ መረጃ ወንጀለኞች መያዝ ሲችሉ መያዝ ሲችሉ የኔ የሚል አስተሳሰብ ስላለ እንደሌሉ አድርጎ ሪፖርት ማድረግ አለ። እነዚህ ጉዳዮች በየራሳቸው መሬት መታየት አለባቸው። ከአመራሩ ጀምሮ መጠየቅ አለበት። በዚህ መንገድ የሚሰራ ከስምንትና ዘጠኝ ወራት በፊት ጸጥታውን እንጠብቅ ኃላፊነት የወሰደው ጊዜያዊ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻልም በማለት ለሚቀርበው ወቀሳም አቶ አንድነት የሚከተለውን ተናግሯል። የጸጥታ መዋቅሩ የራሱን ችግር አሁን ያለውን ዝርዝር የአካባቢውን የጸጥታ ስጋት ፈቶ ለመውጣት ወታደሩ እስከ ጥግ ድረስ የሚጠበቅበትን ተግባር መፈጸም አለበት። አንድ የፖለቲካ አመራሩ እስከ ጥግ ድረስ። በሀገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የሕዝብ ፍላጎቶች መፈንዳታቸውና በርካታ የመብት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ የፈነዳው የቴፒ ከተማና የአካባቢው ሰላም ከጠፋ ሁለት ዓመት እየሞላው ሲሆን በርካቶችን ለሞት ለአካል ጉዳትና ለንብረት ውድመት እንዲሁም በሺዎች የሚቆጠሩ ዜጎችን ደግሞ ከቤታቸውና ከቀያቸው አፈናቅሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዲዮስ እንደ ዘገባው አመሰግናለሁ። አድማጮች፣ አሁን የዕለቱ አቢር እስተስናቶ ደርሶናል። ደምቢዶሎ አካባቢ የታገቱትን ተማሪዎችና ሌሎች ዜጎችን ለማስለቀቅ የሚያደርገውን ጥረት አጠናክሮ እንደሚቀጥል ወይም መቀጠሉን የኢትዮጵያ መንግስት አስታወቀ። የታገቱ ተማሪዎችን በተመለከተ እየተሰራጩ ያሉ ያላቸው የአሃዝ መረጃዎች ትክክል አለመሆናቸውንም በጠቅላይ ሚኒስትር ጽህፈት ቤት መግለጫ የሰጡ ከፍተኛ የመንግስት ባለስልጣናት አስረድተዋል። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገለጹ መረጃዎችንም ውድቅ አድርገዋል ባለስልጣናቱ ከአማራ ክልል ተወላጅ የዩኒቨርሲቲ ተማሪዎች በተጨማሪ በአካባቢው ተወላጆችና ነዋሪዎች ላይም ተመሳሳይ ድርጊት መፈጸሙን በመግለጽ ጥቃቱ ብሔርን መሰረት ያደረገ አለመሆኑን ያብራሩ ያብራሩት ይለናል። እስክንድር ፍሬው በተከታዩ ዘገባው በመጨረሻ መንግስት ዝምታውን ሰብሯል። የደምቢዶሎ ዩኒቨርሲቲ ተማሪዎች የሆኑ ታጋቾች ጉዳይ መነጋገሪያ ሆኖ ከዘለቀ ከሁለት ወራት በኋላ የመጀመሪያ የሆነ ጋዜጣዊ መግለጫ በጠቅላይ ሚኒስትር ጽፈት ቤት ተሰጥቷል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን የፌዴራል ፖሊስ ኮሚሽነር ጀኔራል እንደ ሻውጣ ሰውና የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ናቸው መግለጫውን የሰጡት። ባለስልጣናቱ በዚህ መግለጫ የተፈጠረውን ሁኔታ ለማብራራት የተሳሳቱ ያሏቸውን ሁኔታዎችም ለማረም ሞክረዋል። የታገቱት ተማሪዎች ቁጥር 17 እንደሆነ የሚገልጸው መረጃ ለምሳሌ የተሳሳተ ነው ብለዋል። የዚህ መረጃ መነሻ ደግሞ ከገታው ያመለጠችው ተማሪ አዝመራ ሹምዬ በተለያዩ ጊዜያት የሰጠችው መረጃ መሆኑን ጠቁመዋል። ህዳር 25 2012 ከደሚዶሎ ዩኒቨርሲቲ ወጥተው በጋምቤላ በኩል ወደ አዲስ አበባ በመሄድ ላይ እንዳሉ ነው እሷና ጓደኞቿ የታገቱት። ህዳር 26 2012 በደንቢ ዶሎ አካባቢ ላለ የኮማንድ ፖስት የመረጃ ክፍል ኃላፊ ሰጠችው የተባለው ቃል በዚሁ ጋዜጣዊ መግለጫ ተጠቅሷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ እንዳሉት አዝመራ የሰጠችው ቃል በዚያን ዕለት የታገቱትን ተማሪዎች ቁጥር ያሳያል። በጋምቤላ አድርገን ወደ አዲስ አበባ ለመሄድ ስንል ከጋምቤላ 30 ኪሎ ሜትር ርቀት ላይ ሱዲ በምትባል ቦታ ወጣቶች ወሰዱ። እኔ አምልጬ አንድ ሽማግሌ አግኝተውኝ አሳፍረውኝ መጣው ብላ በነጋታው ማለት ነው፣ በ25 አገትን ብላ በነጋታው ነው በ26 ይሄንን ሪፖርት ሰጥታለች። እነማን ናቸው የታገታችሁት ተብላ ተጠይቃለች። ከሷ ሌላ የጠቀሰችው ቁጥር ዝርዝሩ ሲ ስለማናገር እንጂ ስድስት ሰዎች ናቸው ከእሷ ሌላ ይሄንን አድርጋ ምስክር ባለበት ቃላም ሰጥታለች። ከሷ ጋር ሰባት ሰው ማለት ነው። እዚህ ከመጣች በኋላ የሰጠችው ቁጥር 17 መታገታቸው የተገለጸ ካለው 17 ሰዎች 12ቱ ብቻ የደምቢ ዶሎ ዩኒቨርሲቲ ተማሪዎች መሆናቸውን ከተቋሙ የመረጃ ቋትና በሳይንስና ከፍተኛ ትምህርት ሚኒስቴር መረጋገጡን ባለስልጣናቱ ገልጸዋል። ይህንን ያብራሩት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው። ከዩኒቨርሲቲው የመረጃ ቋት ባጣራነው መሰረት በሚዲያ 17 ናቸው ተብለው የተገለጡት እና ጥያቄ ከሚቀርብባቸው አስራ ሁለቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ አምስቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን እነዚህ አምስቱ በእርግጥም ጠፍተው ከሆነ ዜጎች ናቸው። የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን። በቅርቡ ደግሞ ሁለት የዩኒቨርሲቲ ተማሪዎች መታገታቸውን የሚገልጽ መረጃ ከቤተሰብና ከአማራ ክልል መገኘቱን አክለው አብራርተዋል አቶ ንጉሱ። ከዚህ ባሻገር በአጠቃላይ ስማቸው ከተገለጸውና ዩኒቨርሲቲውም ተማሪዎቼ ናቸው ካላቸው በተጨማሪ በየሚዲያው ያልተጠቀሱ ግን ደግሞ ሁለት ተማሪዎች ወላጆቻቸው ልጆቻችን ወደ ትምህርት ቤት ወደ ቤታችን አልመጡም፣ ወደ ቤት አልመጡም፣ እኛ ጋር የሉም፣ አይገኝም፣ አልደረሱም ብለው ያመለከቷቸው ሁለት ተማሪዎች ስማቸው ለአማራ ብሔራዊ ክልላዊ መንግስት አመራሮች ከደረሰ በኋላ ይህንንም ለማረጋገጥ ሲሞከር እነዚህ ሁለቱም ተማሪዎች በእርግጥም የዩኒቨርሲቲ ተማሪዎች ናቸው። ስለዚህ ወላጅ ባረጋገጠው በሚዲያ በአብዛኛው ሁላችን በምናውቀው አስራ ሰባት ተማሪዎች መረጃ ላይ በአጠቃላይ ስንመለከተው ምንም ይሁንም የ19 ሰዎች ተማሪዎች እና ዜጎች ብለን ልንገልጽ የምንችለው አጀንዳ ጉዳይ ነው የምንነጋገረው ማለት ነው። ስለዚህ ከ17ቱ የዩኒቨርስቲ ተማሪዎች ናቸው ተብሎ ከሚጠየቀው እና ሁለቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱን ነው ማለት ነው። ይህንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎች ናቸው ያላቸውም በሚዲያ ከሚታወቀውም ውስጥ እስካሁን ድረስ አስር ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። መጀመሪያ ከ12ቱ ከ17ቱ ወላጆች ጥያቄ ያቀረቡባቸው ስምንቱ ብቻ ናቸው። ስምንቱ ልጆቻችን ጠፍተዋል ብለው በወረዳ፣ በዞን፣ በክልል የተረጋገጠ ነው ማለት ነው። ስለዚህ እዚህ አካባቢ ያለውን መረጃ የመለየት የማጠናከር እና የመተንተን ጉዳይ በጥንቃቄ የሚወሰድ ነው ማለት ነው። እገታው በአካባቢው ነዋሪዎች ላይ ጭምር እየተፈጸመ ያለ መሆኑንም የፕሬስ ክፍል ኃላፊው አስረድተዋል። የጠቅላይ ሚኒስትር ጽህፈት ቤትም ሆነ ሌሎች ከፍተኛ ባለስልጣናት የተማሪዎችንና የሌሎች ዜጎችን መታገት በተመለከተ ጋዜጣዊ መግለጫ ሲሰጡ የመጀመሪያው ነው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ጥር ሁለት ቀን 2012 ጉዳዩን በተመለከተ ለኢትዮጵያ ቴሌቪዥን የሰጡት አስተያየት ግን ተጨማሪ ጥያቄ ሲያስነሳ ቆይቷል። አቶ ንጉሱ ዛሬ በሰጡት ማብራሪያ ያ መረጃ ትክክለኛና መከላከያ ሰራዊት ኅዳር 29 ቀን ያስለቀቃቸውን ዜጎች መነሻ ያደረገ መሆኑን ተናግረዋል። ተማሪዎች መያዛቸው በተሰማበት ጊዜ የመከላከያ ሰራዊታችን ወደ አሰሳ ገብቶ ሃያ አንድ ተማሪዎችንና ሌሎች ተጨማሪ ሰዎችን ቅድም እንዳልኩት በአካባቢው የተያዙት ሰዎች አመራሮችም ጭምር እንደነበሩ፣ ሌሎች ወጣቶችም ጭምር እንደነበሩ፣ የሁለተኛ ደረጃ ትምህርት ቤት ተማሪዎችም እንደነበሩ፣ ቁጥራቸው በርካታ እንደነበረ መረጃዎች ያሳያሉ። ይህንም በሚገባ አጣርተናል ማለት ነው። በዚህም ምክንያት እነዚህን ተማሪዎች ሀያ አንዱን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይህንን መረጃ ጥር ሁለት ቀን በትክክል መረጃ ከምናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችን አረጋግጠናል። ይህ ከሆነ በኋላ የአማራ ክልል ተወላጆች የሆኑ ወደ ስምንት መቶ የሚጠጉ ተማሪዎች በጸጥታ ስጋት ግቢውን ለቀው መውጣታቸውን አቶ ንጉሡ አስታውሰዋል። እስካሁንም አልተመለሱም ነው ያሉት። ከዚያ በመቀጠልም ታዲያ የአካባቢው ተወላጅ የሆኑትን ጨምሮ ተጨማሪ ወጣቶች መያዛቸውን አብራርተዋል። አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች አምስት ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ እያሉ ከአባቷም ጭምር ጉዳት ደርሶባቸው ስድስቱ ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ ስድስቱ ሰዎች አንዷ የሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗ ነው። የልጅቱ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም፣ ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ ስድስት ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው። እናም በተለያየ ጊዜ የታገቱት ሰዎች ማንነትና ቁጥራቸው ተጨማሪ ምርመራ እንደሚፈልግ ለዚህ የምርመራ ሂደት መሳካት ሲባልም አንዳንድ ሁኔታዎች ሙሉ በሙሉ እንደማይብራሩ በዛሬው ጋዜጣዊ መግለጫ ላይ ተጠቅሷል። ይህንን ያብራሩት የፌዴራል ፖሊስ ኮሚሽነር ጀኔራል እንደ ሸውጣ ሰው ድርጊቱን እየፈጸመ ያለው በአካባቢው የሚንቀሳቀስ ሽፍታ ነው ሲሉን የገለጹት ደምቢዶሎ፣ ምናልባት ለማታውቁት ሰዎች ከአዲስ አበባ ከተማ ከ600 ኪሎ ሜትር በላይ የሚርቅ ቦታ ነው። ቦታው ላይ የተደራጀ በትጥቅ የሚንቀሳቀስ አካል ነበረ። ይህን አካል መንግስት ባደረገው አጠቃላይ እንቅስቃሴ ጸጥታ አካል ባደረገው አጠቃላይ እንቅስቃሴ ዋና ዋና የሚባሉ ቦታዎች በቁጥጥር ስር ውለው መደምሰስ የሚገባው ኃይልም ተደምስሷል። ግን በዚህ አልቀረም። የተረፈው ኃይል ደግሞ እየተንቀሳቀሰ ራሱን እያደራጀ የገበሬውን ኑሮ፣ የመንግስት ሰራተኛውን ኑሮ፣ የሕዝቡን ኑሮ ደግሞ ለማወቅ ሽፍታ መልክ እየተንቀሳቀሰ መሆኑ ይታወቃል። አሁንም መንግስትም ዝም አላለም። መንግስት በተመሳሳይ ሁኔታ በቂ ጥናት አድርጎ በየአካባቢ እርምጃ እየወሰደ ነው ያለው። ቅድም አቶ ንጉሱ እንደገለጹት እገታው የአካባቢ ሰዎችንም ይጨምራል፣ ተማሪዎችንም ይጨምራል፣ ሃይስኩል ተማሪዎች ነጋዴዎችን ይጨምራል። አሁን ደግሞ ብልፍ ሲል ወደ ዩኒቨርሲቲ ተማሪዎች የተሻገረበት ሁኔታ ይታወቃል። በየጊዜውም እርምጃ እየተወሰደበት መሆኑን መረጃ ለመስጠት ነው። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገልጹ መረጃዎችም ሰሞኑን ተሰራጭተዋል። የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን እነዚህን መረጃዎች አጣጥለዋል። አሁን ልጆቹ በምን ሁኔታ ላይ ናቸው? የት ናቸው ተብሎ የተነሳውን አመራሮቹም እንደገለጹት ክቡር ኮሚሽነሩም እንደገለጹት እንዳለ ወስደን በሆስፒታል ናቸው፣ በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም ሌላ ዓላማ ካልሆነ በስተቀር ይሄንን መቶ ፐርሰንት እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው። ይሄ የተለያዩ መረጃዎችን በመልቀቅ አንድም ህብረተሰቡን ለማደናገር ሁለትም በመንግስትና በህዝቡ መካከል ክፍተት ለመፍጠር የሚደረግ ስለሆነ ጆሮ ልንሰጠው አይገባም። ለማጣራት መነሳቱ ግን በጣም ተገቢ ነው። በዛሬው ጋዜጣዊ መግለጫ ላይ የተገኙ ከፍተኛ የመንግስት ባለስልጣናት ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። ብሔራዊ ምርጫ መቼ መካሄድ አለበት? መቼ ይካሄድ? ስጥ አገባው ቀጥሏል። በኢትዮጵያ ምርጫ ከመካሄዱ በፊት የእርቅና የሽግግር መንግስት እንዲቋቋም ሲል አብሮነት የተባለ አንድ አዲስ የሶስት ፓርቲዎች ጥምረት ጥሪ ያቀረበ መንግስት ታግተው ለሚገኙ ተማሪዎች ቅድሚያ ሰጥቶ ነጻ የሚወጡበትን መንገድ እንዲፈልግ ሲልም ጠይቋል። መለስካቸው አምሃ ዝርዝሩን ይዘዋል። ከጥቂት ሳምንታት በፊት በኢትዮጵያውያን ዴሞክራሲያዊ ፓርቲ ዴፓ፣ ህብር ኢትዮጵያ ፓርቲ ፓርቲና የኢትዮጵያ ሀገራዊ ንቅናቄ የተመሠረተው አብሮነት ለኢትዮጵያ ፌዴራላዊ አንድነት ዛሬ በሰጠው ጋዜጣዊ መግለጫ ብሔራዊ ደህንነት ከምርጫ በፊት የሚል ኃይለ ቃል አስቀድሟል። አብሮነት በመግለጫው እንደሚለው ሀገሪቱ ዛሬ በአሳሳቢ የብሔራዊ ደህንነት ስጋት ላይ ትገኛለች። ወዴት አቅጣጫ እየሄደች እንደሆነም ግራ አጋቢ ሁኔታ ውስጥ የምትገኝ እንደሆነችም አደረግኩት ባለው ግምገማ እንደደረሰበትም ያብራራል። በዚህ ሁኔታ አገራዊ ምርጫ ለማካሄድ መሞከርም አገሪቱን ወደ ባሰና ከቁጥጥር ውጭ ወደሆነ የፖለቲካ ቀውስ ውስጥ ሊያስገባት እንደሚችል ያደረበትን ስጋት ትምረቱ ይገልጽና ለዚህ መፍትሄ ነው ያለውን ያቀርባል። አቶ ግዛቸው አንማው በኢዴፓ የስራ አስፈጻሚ አባል መግለጫውን በንባብ አሰምተዋል። ይህንን ነባራዊ ሁኔታ በወሳኝ መልኩ ቀይሮ አገሪቱን ወደ መዋቅራዊ ዴሞክራሲ የማሸጋገር ብቃትም ሆነ ፍላጎት አሁን በስልጣን ላይ የሚገኘው መንግስት እንደሌለው አብሮነት ይገነዘባል። ስለሆነም አገራዊ ምርጫ ማካሄዳችን ለተወሰነ ጊዜ እንዲራዘም እና እንደ ሀገር ሰላማዊ፣ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉልን ተግባሮች በብቃት ማከናወን የሚያስችለን አንድ የእርቅና የሽግግር መንግስት እንዲቋቋም ጥሪያችን በድጋሚ እናቀርባለን። ይህ የእርቅና የሽግግር መንግስት ለምንና እንዴት መቋቋም እንዳለበትም መንግስትና የፖለቲካ ኃይሎች ተገናኝተው መወያየትና መደራደር በአስቸኳይ መጀመር እንዳለባቸው አጥብቀን እናሳስባለን። አብሮነት በዚህ የጽሁፍ መግለጫው እንዳስታወቀው የምርጫ ጉዳይን በተመለከተም መንግስትና ፓርቲዎች መወያየት አለባቸው ይላል ብሔራዊ ምርጫ ቦርድ ከጥቂት ሳምንታት በፊት ያቀረበው ረቂቅ ምርጫ መርሃ ግብርም ምርጫው በመካሄዱ ላይ አስቀድመው ውሳኔ ማሳረፉንም ከጊዜውና ከሀገሪቱ ሁኔታ አኳያ ትክክል አይደለም ይላሉ አቶ ልደቱ አያሌው ከኢዴፓ አሁን ጥያቄው ያለው ነሐሴ አስር ይሁን ሰኔ አስር ይሁን መስከረም አስር ይሁን ምናምን መግለጫችን ላይ በግልጽ እንዳስቀመጥ ነው ጥያቄው ይህ አይደለም አሁን ይሄ ከሀገር ሕልውና ጋር የተያያዘ ምርጫ መቼ ነው መካሄድ ያለበት፣ በአጠቃላይ በሚለው ጉዳይ ላይ መንግስትና የፖለቲካ ፓርቲዎች ቁጭ ብለን መነጋገር፣ መደራደር መቻል አለበት። በዛ መልኩ ነው መወሰን ያለበት እንጂ አንድ ምርጫ ቦርድ የሚባል አካል ብድግ ብሎ እኔ ነኝ ምርጫ የሚመለከትን ጉዳይ የሚያገባኝ ብሎ የሚወስነው ነገር አይደለም። ምክንያቱም ሀገራችን የተለየ ሁኔታ ውስጥ ነን፣ የሽግግር ሂደት ውስጥ ነን፣ የለውጥ ሂደት ውስጥ ነን እየተባለ አይደል? በለውጥና በሽግግር ሂደት አንድ ተቋም ብቻውን አይወስንም። የሚወሰነው ነገር በድርድር ነው፣ በውይይት ነው፣ በምክክር ነው። ይሄ መሆን አለበት ነው እያልን ያለ። ስለዚህ ታይም ቴብሉ ላይ ራሱ ገብተን የመወያየት ፍላጎት የለንም። መጀመሪያ መቼ ነው መካሄድ ያለበት፣ ምን ሁኔታ ኢትዮጵያ ውስጥ ሲፈጠር ነው መካሄድ ያለበት በሚለው ላይ መስማማት አለ። የኢትዮጵያ አገራዊ ንቅናቄ መሪ አቶ ይልቃል ጌትነት በበኩላቸውም የጥምረቱን አቋም በሌላ መልኩ አብራርተዋል። ይሄ ሁሉ ነገር የመጣብን በአጠቃላይ በሀገራችን መዋቅራዊ ችግር አለብን። የፖለቲካ ኤሊቶች አለመስማማት አለ። ነገን በራስ አምሳን ለመፍጠር አለመተማመን አለ። እነዚህ ነገሮች ደግሞ ባያችኋቸው ሁሉ መገለጫዎች ቤተ ክርስቲያንና መስጊድ ሲቃጠል ተማሪ ሲታገት ዩኒቨርሲቲዎች ሲዘጉ ሰላሳ አምስት አርባ ሺህ ተማሪ ሲሰደድ ክልሎች አንታዘዝም ለአቃቢ ሕግ ወንጀለኛ አንሰጥም ብለው አንድ ሺ ስድስት መቶ ሰው ወንጀለኛ በኢትዮጵያ ውስጥ እየተንሸራሸረ መጠየቅ ሳይችል እነዚህ ሁሉ መገለጫዎች የአጠቃላይ ፖለቲካችን መታከም ያለበት አገራዊ ውይይትን የሚጠይቅ እርቅን የሚጠይቅ ሽግግርን የሚጠይቅና የጋራ ሮድማፕና የጋራ ኮሌክቲቭ ቪዥን እንዳገር የሚያስፈልግብን ጊዜ ላይ ነን። መግዛት ከፈለጉ ይግዙን ሌላ በሽታና ዳ በምርጫ ሰበብ አይጨምሩብን ነው ኛ የአብሮነት መግለጫ ሌላው ያተኮረበት ጉዳይ አሸባሪ ኃይሎች ባላቸው አካላት በቅርቡ የታፈኑት የደምቢዶሎ ዩኒቨርሲቲ ተማሪዎችን ነው። በአብሮነት የጽሑፍ መግለጫ መሰረት መንግስት ለነዚህ ታጋቾች ጉዳይ ቅድሚያ ትኩረት አልሰጠም። ይሁንና ለአንድ አገር መንግሥት ከዚህ በላይ አሳሳቢ ሁኔታ እንደሌለም ይገልጻል። አቶ ብዛቸው አንማው ሕዝባችን የእነኚህ ታጋች ተማሪዎች ደኅንነትና ሕልውና በተመለከተ ከፍተኛ ግራ መጋባትና ጭንቀት ውስጥ ወድቋል። ስለሆነም መንግሥት ከማንኛውም አገራዊ ጉዳይ በላይ ለነኚህ በእገታ ላይ ለሚገኙ ልጆቻችን ነፃ መውጣት ቀዳሚ ትኩረት ሰጥቶ እንዲሰራ፣ ታጋቾች ስለሚገኙበት ሁኔታ ግልጽና ተጨባጭ መረጃ በአስቸኳይ እንዲሰጥ አብሮነት ይጠይቃል። መገናኛ ብዙሃንም ይህ ጉዳይ በልዩ ትኩረት በመከታተልና ተጨባጭ መረጃ ለህዝብ በማቅረብ የበኩላችሁን የሙያና የዜግነት ኃላፊነት እንድትወጡ በዚህ አጋጣሚ ጥሪያችንን እናቀርባለን። መግለጫው በተለይ በምርጫ ቦርድ አንዳንድ ውሳኔዎችና አሰራሮች ጥቂት የማይባሉ ጥያቄዎችን አንስቷል፣ አቋሞችንም አንጸባርቀዋል። ቪኦኤ በእነዚህ ጉዳዮች የምርጫ ቦርድ ያለውን አስተያየት የቦርዱን ምክትል ሰብሳቢ ጠይቋል። ይሁንና ምክትል ሰብሳቢው አቶ ውሸት አየለ የተሟላ መልስ ለመስጠት የሚያስችል ዝግጅት ለማድረግ ጊዜ ስለጠየቁ በነገው ዕለት ይህን ይዘን እንመለሳለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አምሃን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 ና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ36 መሆኑን ይጠቁማል። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛው አጋማሽ ስርጭታችንን እየዘለቅን ነው። ቀዳሚው የምሽቱ የዚህ ክፍል ቅንብር አሜሪካና ህዝቧ ዓለም እሁድ ዕለት በሄሊኮፕተር መከስከስ አደጋ ሕይወቱ ያለፈውን ታላቁ የቅርጫት ኳስ ኮከብ ኮቢ ብራያንትን በሐዘን እያስታወሰ ነው። የሎስ አንጀለስ ከተማ ይህ ክፉ ዜና ከተሰማባት ጊዜ አንስቶ ለእውቁ የስፖርት ሰው ያለውን አክብሮት እየገለጸ ይገኛል። ማይክ ኦ ሱሊቫን ከዚያው ያስተላለፈውን ዘገባ ቆንጅታየ ለምሽቱ አሜሪካና ህዝቧ ቅንብሯ እንዲህ አሰናድተዋለች። የካሊፎርኒያዋ ሎስ አንጀለስ ከተማ የስፖርትና የመዝናኛ ማዕከል ስቴፕልስ ሴንተር የኮቢ ፎቶዎች በግዙፉ ግድግዳው ላይ ተሰቅለው ይታያሉ። ኮቢ ብራያንት አብዛኛውን የስፖርት ህይወቱን ያሳለፈው ለሎስ አንጀለሱ ኤሌ ሌከርስ ቡድን በመጫወት ድል በድል እያደረገ ነው። እናም ሀዘንተኛው መሀል ሎስ አንጀለስ ወደሚገኘው የሌከርስ አምባ ሀዘኑን ሊገልጽ እየጎረፈ ነው። በአደጋው ኮቢ የቅርጫት ኳስ ከሚያለማምዳት ከ13 ዓመቷ ታዳጊ ልጁ ከጂያና እና ከሌሎች ሰባት ሰዎች ጋር ህይወታቸው አልፏል። ይህ በመላው ዓለም ያሳዘነ ህልፈት ከተሰማበት ከእሁድ ሌሊት ጀምሮ ወደ ስቴፕል ሴንተር ከሚጎርፉት መካከል አንዲቱ ጄሪ ልጃቸውን ይዘው ነው የሄዱት። ልጄ በቅርጫት ኳስ ኮቢ ነው ያመልከዋል። እኔም ልጅ ሆኖ ኮቢ ሲጫወት በቴሌቪዥን እንዲከታተል እፈቅድለት ነበር። ስቴፕልስ ሴንተርም አመጣው ነበር እና እንደ ቤተሰብ እርማችን እንድናወጣን የመጣ ነው ልበልህ። ደግሞም ለሱ ቤተሰብ እንደምንወዳቸው፣ እንደምንጨነቅላቸው ምንጊዜም ከልባችን እንደማይጠፉ ለመግለጽም ጭምር ነው። የ41 ዓመቱ ኮቢ የተወለደው ፔንስልቬንያ ክፍለ ግዛት ፊላዴልፊያ ከተማ ይሁን እንጂ ሎስ አንጀለስን ነው ቀዬው አድርጎ የኖረው። አንዱ አድናቂው ጄዲ እንዲህ ሲሉ ያስታውሳሉ። ብዙ ህዝብ አቀራርበዋል። ለማኅበረሰቡ ብዙ ሰርተዋል። የሎስ አንጀለስ ተወላጅ እንኳን እኳ አይደለም፣ የፊሊ ልጅ ነው። ግን ለማኅበረሰቡ ብዙ ነው የሠራው። ያገኘውን ለማኅበረሰቡ አካፍሏል። በእርግጥም ኮቢ የብዙዎችን ሕይወት ነክቷል። ሌላይቱ አፍቃሪው ኑር የስፖርት ማዕከሉ ስቴፕል ሴንተር ደጃፍ እየገዘፈ በመጣው መታሰቢያ አበባ እያስቀመጡ ናቸው። በአካል አግኝቼው አላውቅም፣ ግን ልጅ ሆኜ እግሬን ተሰበርኩና ሁሉም ልጆች ደጅ ሲጫወቱ፣ እቤት ውስጥ ብቻ ይንቀመጥ ነበር። ያኔ ኮቢ ሲጫወት በቴሌቪዥን አየው ነበር እና በቃ አሽ በርቺ የሚለኝ ይመስለኝ ነበረ። በእኔ ሕይወት ውስጥ ቦታ ነበረው። ኮቢ ብራያንትን እያዩ ያደጉ ብዙዎች ናቸው። የሜሪማውንት ካሊፎርኒያ ዩኒቨርሲቲ ተማሪው ጆ አልቫሬዝ አንዱ ነው። የአምስት የስድስት የሰባት ዓመት ልጅ ሆነን ኤልኤ በኮቢ አማካኝነት በቻምፒዮን ዋንጫ ስትንበሸበሽ እያየን ነው ያድግ ነው። በቃ የደስታ መግለጫ ሰልፉ መዝሙሩ ይቀልጣል። ኮቢ ኮቢ ነው። ካይለር ላራሚ ሌላው አድናቂ ናቸው ይናገራሉ ሰው ህይወቱን እንዴት መኖር እንዳለበት አስተምረዋል በቃ ይህን ባደርግ የምትለውን ሁሉ በሙሉ ልብህ ተነስተህ እንድታደርገው የምትፈልገውን የሚገባህን ለማድረግ ተነዝ ያን አስተምሯል። የው ብርታት የተናገረው ነገር ነው ለእኔ አርአያ የሆነኝ ያለው ደግሞ ሌላው አድናቂው ጆአኪን ፔሉፎ ነው። ስልኬ ላይ አለ። አንዳንዴ መበርታት ሲያስፈልገኝ ከፍቻ ያነብዋለሁ። እናም ስቴፕል ሴንተር ደጃፍ በድንገተኛው አደጋ በሀዘን ልባቸው የተሰበረ ያለቅሳሉ፣ ሻማ ያበራሉ፣ አበባ አሻንጉሊት ያስቀምጣሉ። ኮቢ ብራንት ልጁ ጂያና እና የተቀሩት ከአብራሪው ጋር ሰባቱ ከሎስ አንጀለስ ወጣ ብላ ካላባሳስ በምትባል ከተማ በሄሊኮፕተሯ ወደ አንድ የታዳጊ ወጣቶች የቅርጫት ኳስ ግጥሚያ እየተጓዙ ሳሉ ነበረ አደጋው የደረሰው። በቅርጫት ኳስ አፍቃሪነት የሚታወቁት የቀድሞ ፕሬዚደንት ባራክ ኦባማ ገና ሕይወትን መጀመሩ ነበር ካሉ በኋላ ከቅርጫት ኳስ በኋላ በሚቀጥለው በህይወቱ ሁለተኛ ምዕራፍ ግሩም ትርጉም ያለው ስራ ሊያከናውን የሚጠበቅ ነበረ ሲሉ ሀዘናቸውን ገልጸዋል። የስፖርት ባልደረቦቹ፣ የኪነ ጥበብ ከዋክብት፣ በጠቅላላው የሚያደንቁት፣ የሚወዱት ሁሉ እምባ እየተራጩ ናቸው። ኮቢ ባለም ዙሪያ እንደ ስፖርት ጀግና እንደ ዜጋ ደግሞ በዚያ ባገኘው ዝናና ክብረት መልሶ ማህበረሰብን የጠቀመ ወደፊትም ብዙ ይጠቅማል ተብሎ የሚጠበቅ እንደነበረ ሰው በህልፈቱ በተለይም በሰቅጣጭ ሁኔታ ማለፉ ብዙዎች አፍቃሪዎቹንና አድናቂዎቹን አሳዝኗል። ለማመንም እንዳዳገታቸው ይናገራሉ። በአዲስ አበባ የቅርጫት ኳስ ተጫዋችና አሰልጣኝ የሆነችው ሄዋን ተስፋዬ አንዲቱ ነች። በስቴዲየም ልምምዷ ላይ ሳለች ለጥቂት ደቂቃ ወጣ ብላ በስልክ አናግራኛለች። ትሬኒንግ አዲስ አበባ ሻምፒዮና ውድድር ደብረ ዘይት ሄደን ለመጫወት ዝግጅት ላይ ነው ያለ ነው። ያው ኮች ኤንድ ፕሌየር ነኝ። ጫወቻለሽም ታሰለጥኛለሽ፣ እጫወታለሁ። ምክትል ኮች ማለት ነው። ለእኛ ሞዴላችን ነው። እሱን እያየ የሚያደግ ነው። ዜናውን እንኳን የሰማሁት አጋጣሚ አንድ ከአሜሪካን ይመጣለች፣ ያው ቅርጫኳስ ኳስ እንደምጫወት ስለሚያውቅ ዛሬ ነገረኝ። እውነቱንም አልመሰለኝም፣ አላመንኩም። ጉግል አድርጌ ነው ያየሁት። ለእኔ ብቻ ሳይሆን መላው ስፖርት ቤተሰቡ ሆነ ስለ ሀገር ያሉት ቅርጫ ኳስ ተጫዋቾች ባጠቃላይ አብዛኞቻችን የኮቢ ትውልድ ነን እና ኮቢን በጣም ነው የምንወደው። ከባድ ሀዘን ነው። አብሶ እኔ ደግሞ ያው ይታወቃለሁ ብዙ ሰው እየደወለልን የሚያጽናና የሚገርምሽ፣ በተለይ አጋጣሚ ሁሉ ኢንተርቪው ስደረግ ስለ ኮቢ ነው የማወራው። ስልኮችን ላይ ኮቢን ያሉት የቤቴ ግርግዳ ላይ ኮቢን ያለው ትልቁ ሀኑኔ ኮቢ ሲጫወታ ለማየት ዛ ለ ምገኘቴ ልክ ባስኬት አቁሜያለሁ ብሎ ሲል የመጀመሪያው ከባዱ ሀዘን ይሱ ነበር። ከዛ ማለት ሄዴ እሱን ማግኘት ለኔ ተስፋ ነው ብዬ ነበር እና የዛሬ አመት ነው የዛሬ ሁለት አመት አገኘዋለሁ ብዬ በጣም ተስፋ ነበረኝ። እና አክሊክ ነክሽን የሚል ድርጅት ኮርስ ሰጥቶን እዛ አሜሪካ ሄድ ለማሳት ትልቁ ህልሜ ኮዲን ማግኘት ነበር ከኮርስ ባሻገር ማለት ነው። እንደ ድሉ ነው ቪዛ ስላልሰጥኝ ያልመጣሁት። ሁላችን ምን ሁሉም ፌስቡክ እንትናችንም በእሱ ፕሮፋይል እናደረግ ነው አብዛኛው የቅልጣት ፋክቶ ቤተሰብ አቂጣ ስ ኢትዮጵያ ውስጥ ያለን የሽክል ቅርጫት ኳስ ማለት ነው። እንደ ሌላ ስፖርት አይደለም። ሁላችን የሆነ አንድ የራሳችን የሆነ አካል ፋሚሊ እንደሞተ ነው። በቃ እየተነጋገርን ያለነው ሀዘናችንን እየገለጽን ያለነው እና አሁን ደግሞ ሻማ ማብራት ልናዘጋጅለት ነው። አደጋው በደረሰበት እለት እሁድ ማታ በስቴፕል ሴንተር አስቀድሞ የተዘጋጀ በሙዚቃ ለላቁ በየአመቱ ሽልማት የሚሰጥበት የግራሚ ሽልማት ምሽት ነበር። ዝግጅቱን የመራችው አሊሻ ኬስ ዛሬ እጅግ በጣም የከበደ ሀዘን ውጦናል። ዛሬ ሎስ አንጀለስ፣ አሜሪካ፣ መላው ዓለም ጀግናቸውን ተነጥቀዋል። ኮቢ የገነባው ቤት ውስጥ ነው ያለነው፣ በማለት ነበር የግራሚ ሽልማት ፕሮግራሟን የከፈተችው። ሎስ አንጀለስ፣ አሜሪካ፣ ሆል ዋይድ ወርልድ ሎስት ሂሮ And we're literally standing here heartbroken in the house that Kobe Bryant built. አሊሻኪ ስን ነበር የሰማችሁት ቆንጅታየን። ለዘገባው እናመሰግናለን። በእርግጥም ዓለም አንድ ታላቅ የስፖርት ሰው አታለች። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጀዋር መሐመድን የኢትዮጵያዊ ዜግነት እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ጻፈ። ኦፌኮ በበኩሉ ጉዳዩ በሕጉ መሠረት እልባት እንዲያገኝ እናደርጋለን ብሏል። ለዝርዝሩ ጽዮን ግርማ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አቶ ጃዋር መሐመድን በፓርቲ አባልነት መቀበሉን እና ግለሰቡም የአሜሪካ ዜግነታቸውን ለመመለስ በዝግጅት ላይ መሆናቸውን በይፋ በመናገራቸው ምክንያት ቦርዱ ቀነገደብ ያለው ሁለተኛ ደብዳቤ ለመጻፍ መገደዱን ተናግረዋል። መጀመሪያ መነሻችን ላይ የሰጠነውን ማብራሪያ በደንብ እንደገና የሚገልጽ ነው። በህጉ መሰረት ያላቸውን አማራጮች የሚያብራራ ነው። በዛ መሰረት ሰነድ ካለ እንዲያቀርቡ፣ በተለይ የኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸውን መልሰው ማግኘት የቻሉበትን ማስረጃ እሱን እንዲያቀርቡ፣ ያንን ካላደረጉ ደግሞ በህጉ የሚጠበቀው እንዲህ አይነት ሰዎችም በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል አዋጅ ቁጥር አስራ አንድ ስልሳ ሁለት ህዝባር ሁለት ሺ አስራ አንድ አንቀጽ ስልሳ ሶስት ቁጥር አንድና ቁጥር ሁለት መሰረት አገር አቀፍ ወይም የክልል ፓርቲ መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑን በመደንገጉ እንዲሁም በአንቀጽ ስልሳ ዘጠኝ ቁጥር አንድ ነውስ ቁጥር ሰ መሰረት አንድን ፓርቲ መመዝገብ ከሚያስከለክሉት ምክንያቶች አንዱ የውጭ አገር ዜጋ አባል አለማድረግ መሆኑን ይደነግጋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ደብዳቤውን የጻፈው ይህንን አዋጅ መሰረት በማድረግ መሆኑን ተናግረዋል። ለኦፌኮ ትላንት በድጋሚ ከቦርዱ በተጻፈለት ደብዳቤ ፓርቲው በዚህ አዋጅ መሰረት አቶ ጃዋር መሐመድ ኢትዮጵያዊ ዜግነት እንዳላቸው የሚያስረዳ ሰነድ እንዲያቀርብ ይህን ማድረግ ካልቻለ ደግሞ አባልነታቸውን የማቋረጥ ህጋዊ ግዴታ እንዳለበት አሳስቧል። በአማራጭነት ከተጠቀሱት ግዴታዎች መካከል ሁለቱን ፈጽሞ በማስረጃ የተደገፈ ማብራሪያ እስከ ጥር 29 2012 ዓ ም ለምርጫ ቦርድ እንዲያቀርብ ተጽፎለታል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጉዳዩ በህጉ መሰረት እልባት እንዲያገኝ እናደርጋለን ብለዋል። እኛ መጀመሪያ ሌሎች አባል እንደሚሆኑ እሱም ጠይቆን አባል ሆነዋል። አሁን ደግሞ የእሱ የዜግነት ጥያቄ ጥያቄ ውስጥ በሚገባበት ጊዜ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አርግ ብለነዋል እሱ ይህንን እንደሚጨርስልን ነው ካልጨረሰ የአባልነቱ ጉዳይ በህጉ መሰረት በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል ይህንንም እናሳውቀዋለን የአቶ ጀዋር የዜግነት ጉዳይ ሲነሳ ሲሰጡ የነበሩ የተለያዩ አስተያየቶችን በመጥቀስ ከሀገር ውጭ የነበሩና አገር ውስጥ ገብተው የፖለቲካ ፓርቲ ውስጥ የገቡ ሰዎች እያሉ የአቶ ጀዋርን ጉዳይ ምን ልዩ አደረገው ብለን የጠየቅናቸው ወይዘሪት ብርቱካን አንደኛ ፓርቲው ስለ ሁኔታው በይፋ በመግለጹ መታወቁን እንዲሁም አንድ ፓርቲ የአባልነት ጥያቄ በሚያቀርብበት ጊዜ የማጣራት ስራ እንደሚሰራ ተናግረዋል። አዲሱ ቦርድ ስራ ከጀመረበት ጊዜ የገጠመውንም አስረድተዋል። በተለይ ከውጭ የተመለሱ የፖለቲካ ፓርቲ አመራሮችን በተመለከተ ሲመለሱ የመጀመሪያው ሂደት ፓርቲዎቻቸውን ማስመዝገብ ስለሆነ ሰነዶቻቸውን ያስ- ያቀርባሉ። የአባላቶቻቸውን የአመራር አባላቶቻቸውን ዝርዝር ያቀርባሉ። ያን በሚያደርጉበት ጊዜ ገና የምዝገባ ሂደት ስለሆነ እያየን አላግባብ ያስገቡትን እንዲያስወጡ እንመክራቸዋለን። በዛ መሰረት እየፈጸሙ ነው፣ ሰርቲፊኬታቸውን እያገኙ የቆዩት። ከዛ አንፃር አንድ ሁለት ፓርቲዎች እዚህ ጋር የተያያዘ ችግሮች ነበሯቸው። ለምሳሌ ለመጥቀስ ኦነግ አሁን የተመዘገበው የኦሮሞ ነጻነት ግንባር ማለት ነው። ሰነዶቹን አሟልቶ ስብሰባውን አድርጎ የአመራር አባላቱን በሚያቀርብበት ጊዜ ከአንድ ሁለቱ ወይም ሶስቱ ይመስለኛል በአመራር አባልነት ከተጠቀሱት ውስጥ ከሌላ ሀገር ዜግነት ወስደን ስለነበረ ያንን መልሶ ኢትዮጵያዊ ዜግነት ለማግኘት ሂደት ላይ ናቸው የሚል መረጃ አብሮ ነበር እና ሂደት ላይ ያለ መሆኑ ዜግነትን የሚያረጋግጥ ወይም ሙሉ ዜግነትን የሚያሳይ ስላልሆነ በዛ መልኩ እንደማንቀበል ስንነግራቸው እነዛን አባላቶቻቸውን ተክተዋል እንደዚሁም የኦሮሞ ብሔራዊ ፓርቲ በጀነራል ከማል ገልቹ የሚመራው ምዝገባቸው አይ ቲንክ በዚህ ሳምንት ተጠናቆ ሰርቲፊኬቱ የተሰጣቸው ይመስለኛል ሂደት ላይ እያለ ፓርቲውን ወክለው ከኛ ጋር ብዙ ግንኙነት የሚፈጽሙ ሰዎች ነበሩ እና ስማቸውን መጥቀስ የምችል ይመስለኛል አቶ ሊበን ውይይቶች ላይ ድርድሮች ላይ የሚሳተፉ ከዛ እንዲሁ ዝርዝሩ ሲገባ ዜግነታቸው በዛ መልኩ ተጽፎ ስለነበረ ኢትዮጵያዊ ዜጋ እንዳልሆነ የሚያሳይ በኋላ በሂደት ከፓርቲው ጋር ባደረግነው ነው ውይይት እና እንዲያስተካክሉ በምንሰጣቸው አስተያየቶች በመመርኮዝ በሌላ አባል ተተክተዋል እና በዚህ መሰረት እያረምን ነው ምዝገባውን እያደረግን እየመጣ ነው። ከዚህ ውጭ ግን ምናልባት ሌላ ዜግነት ኑሮት እንደ ኢትዮጵያዊ ዜጋ ሆኖ ተካቶ ያለ አባልም ሆነ የአመራር አባል አሁንም ካገኘን እሱን እያስተካከልን ሞኒተር እያደረግን ፓርቲዎቹ እርምጃ እንዲወስዱ እናስገድዳለን። የእኛም ኃላፊነት ነው የእነሱም ግዴታ ስለሆነ ከዛም በተጨማሪ ደግሞ አሁን በአዲሱ ደንባችን መሰረት ፓርቲዎች ማሟላት የሚገባቸውን ነገሮች በሙሉ በትክክለኛ ሁኔታ አሟልተው እንዲያስገቡ ከሰጠናቸው አንድ ፎርም ውስጥ ያሏቸውን የአባላት ዝርዝር ሪፖርት እንዲያደርጉ የሚጠይቅ ነው እና ያንን ሲያደርጉ በተሻለ ሁኔታ እያንዳንዱ አባል የሚኖረውን የዜግነት እንደዚህ አይነት ሁኔታ ጠቅሰው አረጋግጠው መሪውም ደግሞ በአፊዳቪት ማለት ነው፣ በመሀል አረጋግጦ የሚያስገባበት ሁኔታ አለ። እሱም ሞር እድል ይሰጠናል፣ በደንብ ለማጥራት ማለት ነው። ግን እስካሁንም ባለው የአመራር ዜግነት፣ የአባል ዜግነት እንደ ዋና ጉዳይ ታይቶ በፓርቲዎች የመመዝገብ ሂደትም ሲጣራ የነበረ ጉዳይ ነው። የአሁንኛውን እንግዲህ የሚለየው ምንድን ነው? ራሱ ፓርቲው የአዲስ ፓርቲ አይደለም። የቆየ ተመዝግቦ ሲሰራ የነበረ ፓርቲ ነው። ፓርቲው ራሱ በአደባባይ እኛም ሌሎች የሚመለከታቸውን አካላት መንግስትንም ጨምሮ በሚያይበት ሁኔታ የዜግነት ሁኔታቸው የግለሰቡ ያልተረጋገጠ መሆኑን ራሱ ፓርቲው አምኖ እያለ በዚህ በኩል ደግሞ በአባልነት ተቀብለናቸዋል ብሎ በአደባባይ መግለጫ ስለሰጡ ነው እኛም ግልጽ ሆኖ ያገኘ ነው እና ይሄ ነገር አንድ ነገር መልክ መያዝ አለበት ብሎ ፓርቲውን በደብዳቤ ወደ ማሳሰብና ወደ መጠየቅ ይሄድ ነው ማለት ነው። አቶ ጀዋር መሐመድ እሳቸውን በተመለከተ ለተነሳው ጥያቄ ማብራሪያ እንዲሰጡ ባለፈው ሳምንት ጠይቀናቸው ነበር። ለአሜሪካ ድምጽ አማርኛ ክፍል ማብራሪያ ለመስጠት ፈቃደኛ እንዳልሆኑ ገልጸዋል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲ የአቶ ጀዋር መሐመድን ጉዳይ ያውቀው እንደሆነና ዜግነታቸውን ለመመለስ አመልክተው እንደሆነ ጥያቄ አቅርበንላቸው ነበር። የመረጃ ኃላፊና የኤምባሲው ቃል አቀባይ ጆን አይስ ለጥያቄዎቻችን በኢሜይል አጠር ያለ ምላሽ ሰጥተውናል። በአሜሪካ የግለሰብ ምስጢርን የመጠበቅ ሕግ ወይም ዩኤስ ፕራይቬሲ ሎውስ መሠረት ስለ ማንኛውም ግለሰብ የዜግነት ሁኔታ በይፋ ለመወያየት አንችልም። በዚህ ጉዳይ ላይ ማብራሪያ ለመስጠት የተሻለ ምንጭ ሊሆኑ የሚችሉት አቶ ጀዋር መሐመድ ብቻ ናቸው ይህ ጉዳይ ሲነሳ በማኅበራዊ ሚዲያ ላይ ከቀረቡት አስተያየቶች አንዱ የወይዘሪት ብርቱካን የዜግነት ጥያቄ ሲሆን እኛም እሱን ጠይቀናቸው ነበር ኢትዮጵያዊ ነኝ ብለዋል ሌላው ጥያቄ የተነሳበት የኢዜማ ፓርቲ አባላት ጉዳይ ሲሆን ፓርቲውን ጠይቀናል ዜግነቱ ከኢትዮጵያ ውጭ የሆነ አባል የለኝም ብሏል አድማጮች ለዚህ ጉዳይ የተደረጉ ቃለ ምልልሶችን የያዘውን ሰፋ ያለ ዘገባ ከፌስቡክና ከድረገጻችን ላይ መመልከት ትችላላችሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍ ኤም 943 እና በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ሴቶችና ቤተሰብ ፖፒሌሽን ካውንስል የተሰኘ የበጎ አድራጎት ተቋም በአማራ ክልልና በቤንሻንጉል ጉምዝ ውስጥ ያለ ዕድሜ ጋብቻ ልማዶችን ለማስቀረትና ሴት ተማሪዎችም በትምህርት ገበታቸው ላይ እንዲገኙ ለመርዳት ሲል ለወላጆች በፀሐይ ኃይል የሚሰሩ መገልገያዎችን እየደጎመ ነ መሆኑን ጠቅሳ የደንገረመው ተከታዩን አቀናብራለች። ኢትዮጵያ ውስጥ ከአስራ ስምንት ዓመት እድሜ በታች ለሆነ ሰው ትዳር መመስረት በሕግ ቢያስጠይቅም ከአምስት ልጃገረድ ሴቶች አሁንም ድረስ ሁለቱ ያለእድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። ፖፕሌሽን ካውንስል የተሰኘ ግብረሰናይ ድርጅት ድርጅትም ላለፉት አምስት ዓመታት ብርሃነ ህዋን የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤኒሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ኃይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለዕድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ ሀብታሙ ደምሌ በፖፑሌሽን ካውንስል ፕሮጀክት ኦፊሰርና የብርሃነ ሔዋን ፕሮግራም ስራ አስኪያጅ ናቸው። ብርሃነ ሔዋን ፕሮጀክት ያለዕድሜ ጋብቻን ለማዘጌት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጥንሰሳ ሀሳብ የጀመረ ፕሮጀክት ነው። በዚያ መጀመሪያ የማህበረሰቡን ያስተሳሰብ ለውጥ ለማምጣት አራት አይነት አክሮች እየተጠቀሙ አንደኛው የማህበረሰብ ውይይት የምንለው ስላለ ዕድሜ ጋብቻ፣ እስከትነት፣ ስለአስገድዶ መድፈር እነዚህ ነገሮች ላይ ውይይት የሚያደርጉበት ነው። ተኛው ደግሞ ይሄ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸዋል ልጆቹን። ስለዚህ ያን እንዳይሆን የትምህርት ቁሳቁስ ያደረገ። ሁለተኛው ሶላር በእድሜያቸው ከፍላልጆች የሚሰጠው ነው። ሌላኛው የዚህ ያገቡ ወጣት ሴቶች ደግሞ ቶሎ እንዳይወልዱ እና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሚመጣ የሚንተሪንግ ግሩፕ ነው እና በእነዚህ ነው ለመድረስ የተሞከረው እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ የዚህለት ሜጋ ብቻ የሚፈጸምባቸው አካባቢዎች በጣም ገጠር እና በአንደር ዴቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው ናቸው። በመብራት ኃይልም በብዛት የማያገኙ ቦታዎች ናቸው። እነዚህ በተለይ አሁን ቤንሻንጉል ላይ እና ይህ የተሰራበት ወረዳዎች ላይ። ስለዚህ እነዚህ ቦታዎች ላይ መብራት ለማግኘት ብዙ ይቸግራሉ። ምንድን ነው የሚደረገው? ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ፣ ቤተሰቦቹ ይመጣሉ። ኮንሴንት አለ የሚፈረም እንደ ውል ነገር ይዘባሉ። ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛው። ሁለተኛ ደግሞ ልዜን አልድርም ብለው ፈርሙት ንትና ልቃ ለመሀል ላይ እንደ ውል ነገር ይፈርማሉ እና ያ ራሱ ማሰሪያ ነው። ሰዎቹ አይድሩም። አንድ ፐብሊክሊ ነው ዜን አልድርም ብለው የሚፈርሙት ብርቱካን ተስፋዬ የ17 ዓመት ወጣት ስትሆን ዘንድሮ የአስረኛ ክፍል ተማሪ ናት። የሶላር ሀይሉ ትምህርቷን ከማጥናት አልፎ በገቢ ምንጭነትም እንደጠቀማት ትናገራለች። ያው እንግዲህ ሳጠና ምንጭ ሞት ጽፍ ምናምን ይጠቀመዋለሁ። ለሌላ ለብዙ ነገር ጠቅሞናል። ያው እንዳይድሩ ይፈርመዋል፣ ቃል ገብተዋል። ጠዋት ይወጣል። አውጥልኝ ብዬ እሄዳለሁ። እኔ ጠዋት ስለሆነ የሚሄደው፣ እዛም ይመጣ ካለ ተቀብላችሁ ካርዛ ምናምን ብያቸው ይሄዳሉ አንድ ብዙ <small Alcohol Physical Patriots> ሶስት ሺ ሁለት መቶ ብር አድርጋለሁ። አቶ ሀብታሙ የዚህ የልገሳ ፕሮግራም ውጤታማነት ላይ ከሁለት አመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ። ይህ ስራ ሲሰራ ቤዝ ላይ እንዳታ ተወስዶ ነው። ከሁለት አመት በኋላ ፕሮጀክት ኢቫሎ ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣት ሴቶች አንድ ከአስር ሆነ ከኮንትሮል ሳይት ጋር ሲወዳደር ጋብቻ ነጠቀም፣ ወደ ትምህርት ቤት የሚሄድ ደግሞ ሶስት እጅ እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም። የቤት ውስጥ የቤት ስራ ሊሰርሸዋለ ሁለተኛ ልጆቹ ጥናት ያጠኑበታል። ሶስተኛ ኢንቫይሮመንታል ፍሬንድሊ ነው። አራተኛ የገንዘብ ማግኛ ሚንስ ነው። ምክንያቱም አሁን እዚ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል። እና ቻርግ ቻርጅ ማድረጊያ ደግሞ ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛሉ። ንግዶችን ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። ለማማታ ልጆች ትነት ማድሮች ሲኖሩ ጥናት ያጠናሉ። ምክንያቱም የሚያነዚ የእኛ ፕሮጀክት ተሳታፊዎች ትምህርት ቤት መማር አለባቸው። ሰማኒያ ፐርሰንቱን አቴንድ ማድረግ አለባቸው። አቶ ጂራ ስዩም በቤንሻንጉል ግምዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ሕጻናት ጉዳይ ጽሕፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ። ፖፕሌሽን ካውንስል የሚባል ዚህ ይህንን ቦታ ማበረከት የቻለበት ዋና አላማ የሴት ልጅን ያለ ዕድሜ ጋብቻ ለማስቀረት እና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። በአብዛኛው ያው ከዚህም በፊት ሁሉም እንደየአካባቢው ማህበረሰብ ባህልና ወግ ለምሳሌ በአማራው ማህበረሰብ ጉንዞች አካባቢ ላይ ያለ ዕድሜ ጋብቻዎች ይታዩ ነበረ። ከዛም በፊት የነበረው እና አሁን ያለው ለውጥ ደግሞ ከተማ ቀመስ ካልሆኑ ቀበሌዎች ላይ በተለያዩ ለማብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አመጣል። ከዚህም በፊት የነበረው የሴት ተማሪዎች ውጤትና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ እኛም ክትትል እያደረግን በየየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠር እና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው። የእነዚህ ተማሪዎች ወላጆችም የገቡትን ቃል መቶ ፐርሰንት እየፈጸሙ ነው። ኤደን ገረመውን ለቅንብሩ አመሰግናለሁ። አድማጮች፣ በርከት ባሉት ለምሽቱ በተቀናበሩ ወቅታዊ ዘገባዎችና ቅንብሮች ምክንያት በሰዓቱ የምሽቱን ዜማ ማሰማት አልቻልንም። በዚህ በተከታዩ ዜማ ነው ታዲያ የምንሰናበተው። ትግርኛ ይከተላል። ሮፍናን ጨረቃ ይለናል። በእኔ በኩል ሰላም ተናደሩ